ዴሞክራሲያዊ የለውጥ ጉዞ በኢትዮጵያ የለውጥ እርምጃዎች አንድምታዎችና አማራጮች የሚል ርዕስ ተሰጥቶታል። የውይይቱ መድረክ ቀድሞ ጥናታዊ ጽሑፋቸውን ያቀረቡት በአዲስ አበባ ዩኒቨርሲቲ የማክሮ ኢኮኖሚክስ ፕሮፌሰርና በተለያዩ ዓለም አቀፍና አህጉራዊ ተቋማት በርካታ ልምዶችን ያካበቱት ፕሮፌሰር አለማየሁ ገዳ ሲሆኑ እሳቸው ካቀረቡት ጥናታዊ ጽሁፍ በአጠቃላይ ስናየው እድገቱ በጣም ጥሩ ነው። የዋጋ ንረቱ የውጭን ምንዛሬ እጥረቱ እና የዳው ጫና እንደሚያሳየው ግን በአጠቃላይ ማክሮ ኢኮኖሚው የተናጋ ነበር። ድህነቱም የተባለውን ያህል አልቀነሰም። በሀብታምና በድሃ መካከል ያለውም ልዩነት የተባለውን ያህል አልቀነሰም። ለምን ተናጋ ለሚለው አጭር መልሴ ምክንያቱም እድገቱ የመጣው በብድርና በገንዘብ ማተም ነው። ዘላቂ የሆነ የውጪ አሸፋፈን አልነበረም። በብድሩ የመልማት እድሉንም አባክነዋል ብዬ ነው ምክንያቱም ልማታዊ መንግስቱ የበፊቱ ልማታዊ መንግስት ማለት ነው። ልማታዊ መንግስቱ ምለው ከአሁን ወዲያስ ነው። ልማታዊ መንግስቱ የጠራ የነድፈ ሐሳብ መሰረት አልነበረው። ማለትም በተለይ በግብርናውና ግብርናው ከሌላው ኢኮኖሚ ጋር አልተቀናጀም ነበር፣ በውል አልተቀናጀም ነበር። የልማታዊ መንግስቱ ምኞትም ከሰለጠነ የሰው ኃይል ልማት ጋር አልተቀናጀም ነበር። በዚህ ምክንያት በእኔ ግምት የጠራ ንድፈ ሐሳብ መሰረት አልነበረውም ማለት ነው። ሌላው እድገቱ መዋቅራዊ ለውጥ አላመጣም። ስለሆነም ስራ አጥነትና ድህነት የሚባለውን ያህል አልቀነሰም። ለዚህ ክስተት የመንግስት ሚናና ችግሩ ምን ነበር ለሚለው ደግሞ ያለኝ መልስ መንግስት የልማታዊ መንግስት ርዕዮተ ዓለም እንጂ የሰለጠነ የሰው ኃይልና የእውቀት መሰረት አልነበረውም። የሰለጠነ የፖሊሲ ተመራማሪ አማካሪ፣ ባለሙያና የሰለጠነ ቢሮክራሲ የለውም። ጥራት ባለው ትምህርትም ይህንን አልገነባው። ስለዚህ መሰረታዊ ችግሩ ይሄ ነበር ማለት ነው እንደ መንግሥት። በኦክስፎርድ ዩኒቨርሲቲ በኢትዮጵያ በሚካሄደው ዓለም አቀፍ የእድገት ማዕከል ፕሮጀክት የቁጠባ ባለሙያ ዶክተር ቴድሮስ መኮንን በበኩላቸው የልማታዊ መንግስት አስፈላጊነት ጠቅሰው በእውቀት ላይ የተመሠረተ ሊሆን እንደሚገባም ጠቅሷል። አያይዘውም የወጪ ስርዓቱን በጣም የተዛባ ነበር፣ ብዙ ብክነትና ሌብነት የነበረበት ነው። ስለዚህም የገንዘብ ሚኒስቴር ይሄንን መጀመሪያ ማድረግ የሚገባው የራሱን የወጪና የገቢ ስርዓቶች በሚገባ ጽድት አድርጎ መያዝ አለበት። ይሄን ሲያደርግ ምንድነው ቁጥሮችም የሚይዛቸውን የፕሮጀክቶች ቁጥርም ማኔጅ ማድረግ ከሚችለው ጋር አብሮ ማስኬሄድ መቻል አለበት። ቁጥሩን መወሰን አለበት። አሁንም ደግሞ ኦንጎይንግ የሆኑ ፕሮጀክቶች ሊሰሩ ያልቻሉ በሚገባ ብዙ ብክነት ያለባቸው የሚታይባቸውን ፕሮጀክቶች ትንሽ ወገብን ጠበቅ አድርጎ አንጀትን ቆረጥ አድርጎ ማቆም ካስፈለገም የማቆም አካሄዶች መኖር አለባቸው ብዬ ነው የማስበው። የውጭ ምንዛሬ ስርዓት ማሻሻያዎች ያስፈልጋሉ። ዲቫሉዌሽን ወይም ደግሞ የትዩዩ ገበያውና የዋናው የኦፊሴላዊ ገበያ ተመኖች ተቀራራቢ ማቀራረብ አስፈላጊ ነው ብዬ አምናለሁ። ማቀራረቡ ብቻውን በቂ ነው ብዬ ግን አላምንም። ቅድም እንዳልኩት ሆሊስቲክ የሆነ አፕሮች ነው መውሰድ የሚያስፈልገው። ዶክተር ቴድሮስ በመጨረሻም መንግስት ያጋጠመውን የኢኮኖሚ ቀውስ ለመፍታት የገንዘብ ፖሊሲ ማሻሻልን እንደ አማራጭ መውሰዱ ነቅፈው፣ በእሳቸው ጥናት መዋቅራዊ ለውጥ ማምጣት ተገቢ ነው ሲሉ መክረዋል። በውይይቱ የተገኙት ፖለቲከኞችና የሥነ ቁጠባ ባለሙያዎችም ጥናታዊ ጽሑፎችን መሠረት በማድረግ ተወያይተዋል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም